ኦሪት ዘፀአት ምዕራፍ ሰላሳ ስምንት ርዝመቱ አምስት ክንድ ወርዱም አምስት ክንድ ለሚቃጠል መሥዋዕት የሚሆን መሠዊያን ከግራር እንጨት አደረገ። አራት ማዕዘንም ነበር፣ ከፍታውም ሦስት ክንድ ነበር። ቀንዶችንም በአራቱ ማዕዘን አደረገበት። ቀንዶቹም ከእርሱ ጋር በአንድ የተሠሩ ነበሩ። በናስም ለበጠው። የመሠዊያውንም ዕቃ ሁሉ ምንቸቶችንም፣ መጫሪያዎችንም፣ ድስቶችንም፣ ሜንጦችንም፣ ማንደጃዎችንም አደረገ። ዕቃውንም ሁሉ ከናስ አደረገ። እንደ መረብ ሆኖም የተሠራ የናስ መከታ ለመሠዊያ አደረገ። መከታውም እስከ መሠዊያው እኩሌታ ይደርስ ዘንድ በመሠዊያው በሚዞርም በደረጃው ታች አደረገ። ለናሱም መከታ ለአራቱ ማዕዘን የመሎጊያዎች ስፍራ የሆኑ ዘንድ አራት ቀለበቶች አደረገ። መሎጊያዎቹንም ከግራር እንጨት ሠራ፣ በናስም ለበጣቸው። ይሸከሙትም ዘንድ በመሠዊያ ጎን ባሉት ቀለበቶች ውስጥ መሎጊያዎችን አገባ። ከሳንቆችም ሠርቶ ባዶ አደረገው። የመታጠቢያውንም ሰንና መቀመጫውንም በመገናኛው ድንኳን ደጃፍ ከሚያገለግሉ ከሴቶች መስታወት ከናስ አደረገ። አደባባዩንም አደረገ። በደቡብ ወገን ርዝመቱ መቶ ክንድ የሆነ የተፈተለ የጥሩ በፍታ መጋረጆች ነበሩ። ከናስ የተሠሩ ሀያውን ምሰሶችና ሀያውን እግሮች አደረገ። የምሰሶቹንም ኩላቦችና ዘንጎች ከብር አደረገ። በሰሜኑም ወገን መቶ ክንድ ርዝመት ያላቸውን መጋረጆች ከናስም የተሠራ ሀያ ምሰሶችንና ሀያ እግሮችን ለምሰሶችም የብር ኩላቦችንና ዘንጎችን አደረገ። በምዕራብም ወገን አምሳ ክንድ ርዝመት ያላቸውን መጋረጆች አስሩንም ምሰሶች አስሩንም የናስ እግሮች ለምሰሶችም የብር ኩላቦችንና ዘንጎችን አደረገ። በምሥራቅም ወገን አምሳ ክንድ ርዝመት ያላቸውን መጋረጆች አደረገ። በአንድ ወገንም የመጋረጆቹ ርዝመት ዐሥራ አምስት ክንድ ምሰሶዎችም ሦስት እግሮቹም ሦስት ነበሩ። እንዲሁም በሁለተኛው ወገን በአደባባዩ ደጅ በዚህና በዚያ ዐሥራ አምስት ክንድ ርዝመት ያላቸው መጋረጆች ሦስትም ምሰሶች ሦስትም እግሮች ነበሩ። በአደባባዩ ዙሪያ ያሉ መጋረጆች ሁሉ ከተፈተለ ከጥሩ በፍታ ተሠርተው ነበር። የምሰሶቹም እግሮች የናስ፣ የምሰሶቹም ኩላቦችና ዘንጎች የብር ነበሩ። የምሰሶቹም ጒልላቶች በብር ተለብጠው ነበር። በአደባባዩ ላሉ ምሰሶች ሁሉ የብር ዘንጎች ነበሯቸው። የአደባባዩም ደጅ መጋረጃ ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩም በፍታ በጥልፍ አሠራር የተሠራ ነበር። ርዝመቱ ሀያ ክንድ ነበር። ቁመቱም እንደ አደባባዩ መጋረጆች አምስት ክንድ ነበር። ከናስ የተሠሩ ምሰሶችም አራት እግሮቹም አራት ነበሩ። ኩላቦቹ የብረት ነበሩ። ጒሉላቶችንና ዘንጎቹም በብር ተለብጠው ነበር። የማደሪያውም ካስማዎች በዙሪያውም ያለ የአደባባዩ ካስማዎች የናስ ነበሩ በሙሴ ትእዛዝ ለሌዋውያን ማገልገል ሊሆን በካህኑ በአሮን ልጅ በኢታማር እጅ እንደ ተቈጠረው የማደሪያ የምስክሩ ማደሪያ ዕቃ ድምር ይህ ነው። ከይሁዳ ነገድም የሆነ የሆር ልጅ ልጅ የኡሪ ልጅ ባስሌኤል እግዚአብሔር ለሙሴ ያዘዘውን ሁሉ አደረገ። ከእርሱም ጋር ከዳን ነገድ የሆነ የአሂሳሚክ ልጅ ኤልያብ ነበር እርሱም የቅርጽ ሠራተኛና ብልህ ሠራተኛ በሰማያዊ በሐምራዊም በቀይም ግምጃ በጥሩም በፍታ የሚሠራ ጠላፊ ነበር። የተሰጠው ወርቅ ሁሉ በመቅደሱ ሥራ ሁሉ የተደረገው ወርቅ እንደ መቅደሱ ሰቀል ሚዛን ሀያ ዘጠኝ መክሊት ሰባት መቶ ሠላሳ ሰቀል ነበር። በማኅበሩም ከሚቈጠሩት የተገኘ ብር እንደ መቅደሱ ሰቀል ሚዛን መቶ መክሊትና አንድ ሺህ ሰባት መቶ ከሰባ አምስት ሰቀል ነበር። እንደ መቅደሱም ሰቀል ሚዛን የሰቀል ግማሽ ከተቈጠረው ከእያንዳንዱ ሰው የተሰጠ ነው። ከሀያ ዓመት ጀምሮ ከዚያ በላይ የተቈጠሩት ሁሉ ስድስት መቶ ሦስት ሺህ አምስት መቶ አምሳ ሰዎች ነበሩ። መቶውም የብር መክሊት የመቅደሱንና የመጋረጃውን እግሮች ለመሥራት ነበር። ከመቶውም መክሊት መቶ እግሮች አደረገ፤ ለአንድ እግርም አንድ መክሊት ነበር። ከሺህ ሰባት መቶ ሰባ አምስት ሰቀል የምሰሶችን ኩላቦችና ዘንጎች አደረገ። የምሰሶችንም ጒልላቶች ለበጠ፤ የተሰጠውም ናስ ሰባ መክሊትና ሁለት ሺህ አራት መቶ ሰቀል ነበር። ከእርሱም የመገናኛውን ድንኳን ደጃፍ እግሮች፣ የናሱንም መሠዊያ፣ ለእርሱም የሆነውን የናሱን መከታ፣ የመሠዊያውንም ዕቃ ሁሉ፣ በአደባባይ ዙሪያ ያሉትን እግሮች፣ የአደባባዩንም ደጃፍ እግሮች፣ የማደሪያውንም ካስማዎች ሁሉ፣ በአደባባዩ ዙሪያ ያሉትን ካስማዎች ሁሉ አደረገ።